ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። ቶርቸርን የሚከለክለው ዘጠኝ ሰማንያ አራት የዓለም አቀፍ ህግ የፈረመ ሀገር አንድን ሰው ቶርቸር የሚሆንበት እንግልጥ በደል የሚፈጸምበት አገር መልሶ አይልከውም። በዚህ ኬዝ ውስጥ ብናየው አንዳርጋቸው ኢትዮጵያ ውስጥ የሞት ፍርድ ተፈርዶበታል። የመን ደግሞ የዓለም አቀፉ ህግ ፈራሚናል። ስለዚህ የመን አንዳርጋቸውን ለኢትዮጵያ አሳልፋ እንዳሰጥ ግዴታ ውስጥ ገብታለች። አቶ ፍጹማ ቻ አሜለ በዚህ በዩናይት ስቴትስ የህግ ጠበቃ ናቸው። በአብ ርዕሳችን በተያያዘ ትንታኔ አስተያየታቸውን እናደምጣለን። ጤና ስጥልን ክቡራትና ክቡረን አድማጮች እንደምናመሻችሁ። የዛሬ ሐሙስ ሰኔ 26 2006 ዓ ም ስርጭታችን ከዋሽንግተን ዲሲ ስቱዲዮችን ይዘን ቀርበናል። አስተናጋጃችሁ አሉ አከበደነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ኦድሬስ ሪገስ ለቴክኒክ ምህንድስናው ተሰይሟል። አድማጮች አሁን ታዲያ ለቀዳሚው የሰዓቱ የዓለም ዜና ቆንጅታየ ጤና ስጥልኝ። እንደምናመሻችሁ። በዩጋንዳው ኢንቴቤ ዓለም አቀፍ አውሮፕላን ጣቢያ ላይ የሽብር ጥቃት ሊሰነዘር ይችላል ሲል ካምፓላ የሚገኘው የአሜሪካ ኤምባሲ አስጠንቅቋል። ኤምባሲው በዌብሳይቱ ላይ ባወጣው ማስታወቂያ ያልታወቀ የሽብር ቡድን ዛሬ ሐሙስ ሰኔ 26 ከምሽቱ ሶስት ሰዓት እስከ አምስት ሰዓት ባለው ጊዜ ውስጥ አደጋ እንደሚጥል የስለላ ምንጮች የገለጹለት መሆኑን ተናግሯል። መረጃውን ያገኘው ከዩጋንዳ የፖሊስ ኃይል መሆኑንም ኤምባሲው አክሎ አመልክቷል። በተጨማሪም አውሮፕላን ጣቢያውን ለመጪ ጉዟቸው ለመጠቀም ያሰቡ መንገደኞች ሁሉ እቅዳቸውን እንደገና እንዲፈትሹ ኤምበሲው መክሯል አልቃይዳ አውሮፕላን ውስጥ በፍተሻ ሳይገኝ ተደብቆ ሊገባ የሚችል አዲስ አይነት ቦምብ እየሰራ ሳይሆን አይቀርም የሚሉትን ስጋቶች ተከትሎ ዩናይትድ ስቴትስ በአንዳንድ የአውሮፕላን ጣቢያዎች ጥበቃዎችን ለማጠናከር እቅድ ያላት መሆኑን አንድ የኦባማ አስተዳደር ባለስልጣን ቀደም ሲል መናገራቸው ተጠቅሷል የዩናይትድ ስቴትስ የአገር ደህንነት ሚኒስትር ጄ ጆንሰን ወዲህ ወደ አሜሪካ በቀጥታ በረራ በሚደረግባቸው የተወሰኑ አውሮፕላን ጣቢያዎች ተጨማሪ የደህንነት ጥበቃ ይደረጋል ብለዋል። በምን ምክንያትና በየትኞቹ አውሮፕላን ጣቢያዎች እንደሆነ ግን በዝርዝር የተናገሩት ነገር የለም። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ የፓርላማ አባልና ጠባቂያቸው ዛሬ ሐሙስ በጥይት ተመተው መገደላቸው ተሰማ። ታጣቂዎቹ ሞሐመድ ማህሙድ ሀይድ ይጓዙበት የነበረውን መኪና መንገድ ዘግተውበት ሲያበቁ ብዙ ጥይት አርከፍክፈውበታል ነው ያሉት። አብረዋቸው የነበሩት ባልደረባቸው አብዱላሂ አህመድ ኮንጋ ምንም ሳይጎዱ ማምለጣቸው ተነግሯል። እኚሁ ሰው አብዱላሂ ኮንጋ ናቸው። ያልታወቁ ታጣቂዎች ሀማር ወይን የሚባል ቀበሌ ውስጥ መኪናችንን ተጠግተው ተኩስ ከፈቱብን ሲሉ ለአሜሪካ ድምፅ ያስታወቁት የሶማሊያው ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ገና አንድ በአንድ ነው የምንገድላቸው ሲልም አንድ የቡድኑ ቃል አቀባይ ለሮይተርስ መናገሩ ተጠቅሷል። ዩናይትድ ስቴትስ የፓርላማው አባል መገደላቸውን አውግዛለች። ከፍልስጤማውያን ግዛቶች በኩል የሚተኮሱት ሮኬቶች ቁጥር መጨመሩን ተከትሎ የእስራኤል የጦር ሰራዊት ከጋዛ ወደሚያዋስኑት አካባቢዎች ወታደሮች በብዛት እየላከ ነው። ዛሬ የእስራኤል ጀቶች ጋዛ ውስጥ ያሉ ኢላማዎችን ያጠቁ ሲሆን፣ ሸማቂዎች ወደ ደቡባዊ እስራኤል ሮኬቶችን ተኩሰዋል። አንድ አረብ ታዳጊ ወጣት ምስራቅ ኢየሩሳሌም ውስጥ መገደሉን ተከትሎ ውጥረቱ እየጋመ መጥቷል። ልዩ የተገደለው ሶስት እስራኤላውያን ወጣቶች በተመሳሳይ መገደላቸውን ተከትሎ ለበቀል ተብሎ ነው የሚል ጥርጣሬ አለ። የእስራኤል ጦር ኃይል በጋዛ ሰርጥ አስራ አምስት የሀማስ የአሸባሪ ምሽጎችን ደብድበናል ብሏል። የፍልስጤም ባለስልጣናት በበኩላቸው አስር ሲቪሎች ቆስለዋል ብለዋል። በዚህ በዩናይትድ ስቴትስ የስራ አጥነቱ መጠን ባሳለፍ ነው እንደ ኤሮፓውያን አቆጣጠር ሰኔ ወር ውስጥ በስድስት አመታት ጊዜ ውስጥ ባልታየ መልኩ ዝቅተኛ ሆኖ መገኘቱን የስራ እድሎችም እየጨመሩ መምጣታቸውን የደረሰን ዜና አስረድቷል። ዛሬ ከዩናይትድ ስቴትስ የሰራተኛ ጉዳይ ሚኒስቴር የወጣ ዘገባ የስራ አጥነቱ መጠን ቀንሶ ስድስት ነጥብ አንድ ከመቶ መድረሱን አውስቷል። ሁለት መቶ ሰማኒያ ስምንት ሺህ አዲስ የስራ እድሎች መከፈታቸውንም ይኸው የሰራተኛ ጉዳይ ሚኒስቴሩ ሪፖርት ያስታውቃል። ቆንጂታየን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭት ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች፣ አሁን ለቀዳሚው ዘገባ በብዙ ሺህ የሚቆጠር በዓለም ዙሪያ ያሉ ልጆች በመንግስታት በአሸባሪ ድርጅቶችና በታጣቂዎች እንደሚመለመሉ እንደሚቆስሉና የወሲብ ጥቃት እንደሚፈጸምባቸው አንዳንዶችም እንደሚገደሉ የተባበሩት መንግስታት ድርጅት አስታወቀ። የአሜሪካ ድምጽ ራዲዮ ዘጋቢ ማርጋሬት በሽር ከመንግስታቱ ድርጅት ከኒውዮርክ የላከችውን የዚህን ዘገባ ዝርዝር አዳነች ፍሳየት አቅርበዋለች። የመንግስታቱ ድርጅት የልጆችና የታጠቁ ግጭቶች ጉዳይ ልዩ ልዑክ ሌይላ ዙሩጊ የተባበሩት መንግስታት ድርጅት ባለፈው አመት ልጆች በስምንት ብሔራዊ ሰራዊቶችና በአምሳ አንድ የታጠቁ ቡድኖች ለውትድርና ተግባር መመልመላቸውን ትላንት በወጣው አዲስ ዘገባ ገልጸዋል። ግድያን፣ የአካል ማጉደልን፣ የወሲብ ጥቃትን ያካተቱ የሰብአዊ መብት ጥሰቶችም በልጆች ላይ እንደሚፈጸሙ ልዑኳ አስምረውበታል። እጅግ አስከፊ ከሚባሉት ተግባሮች አንዳንዶቹ የተፈጸሙት በሶሪያ፣ በኢራቅ፣ በናይጀሪያ እና በደቡብ ሱዳን እንደሆነ ተዘግቧል። ሶሪያ ውስጥ ለአራት ዓመታት ያህል ሲካሄድ በቆየው የእርስ በርስ ጦርነት ከአስር ሺ በላይ የሚገመቱ ልጆች አልቀዋል። በልጆች ላይ የሚፈጸመው በደል የተስፋፋ መሆኑን መስሪያ ቤታቸው እንደመዘገበ ሌላ ዙሩጊ ገልጸዋል። ሶሪያ ውስጥ የሚካሄደው ግጭትና ኃይል ተጠቃሚነት ባለፈው ዓመት ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሶ ነበር። አዲሱ ዓመት ባለፈው ጥር ወር ላይ ከተጀመረበት ጊዜ አንስቶም የመሻሻል ምልክት አልታየም ነጻ የሶሪያ ሰራዊት ከተባለው ተዋጊ ኃይል ጋር የተያያዙ በርካታ የታጠቁ ቡድኖችና እስላማውያን ተዋጊ ቡድኖች ልጆችን የመለመሉ ጥይቶችን እንዲሸከሙ ኬላዎችን እንዲጠብቁና በውጊያም እንዲያገለግሉ ያደርጋሉ ተዋጊ ቡድኖቹ ልጆችን መግደልና ማቁሰል ልጃገረዶችን አስገድዶ መድፈርና ትምህርት ቤቶችን ኢላማ ማድረጉን ቀጥለውበታል፣ ይላሉ የተባበሩት መንግስታት ድርጅት ልዩ ልዑክ። በጎረቤት ሀገር ኢራቅም ከቅርብ ጊዜያት ወዲህ እስላማውያኑ ተዋጊዎች ወታደራዊ ድል እያገኙ በሄዱበት በአሁኑ ወቅት ለልጆች አስከፊና አደገኛ ሁኔታ እየተፈጠረ መሆኑን የተባበሩት መንግስታት ድርጅት ልዑክ ሌይላ ዙሩጊ ገልጸዋል። ልዑኳ ያወጡት ዘገባ እንደሚለው ባለፈው ዓመት 8 ሺህ የሚሆኑ ኢራቃውያን ሲቪሎች ተገድለዋል። ከእነሱም በትንሹ 250 የሚሆኑት ልጆች ናቸው። አፍሪቃ ያሉት አሸባሪ ቡድኖችም በተለይም በናይጄሪያ በልጆች ላይ ጥቃት ይፈጽማሉ። በሰሜን ናይጄሪያ በርካታ ተማሪ ልጃገረዶችን የጠለፈው ቦኮ ሐራም ትምህርት ቤቶችን ኢላማ ሲያደርግ ቆይቷል። የተባበሩት መንግስታት ድርጅት ዘገባ በገለጸው መሰረት ቦኮ ሐራም የ12 ዓመት ዕድሜ ልጆችን ሳይቀር በተዋጊነት አሰልፏል። ደቡብ ሱዳን ውስጥ ልጆች ወታደሮችን ከህብረተሰቡ ጋር ለማዋሃድ ይደረግ የነበረው ጥረት ባለፈው ታህሳስ ወር በተጀመረው ግጭት ምክንያት እየተሰናከለ ነው። ሌይላ ዙሩጊ በቅርቡ ደቡብ ሱዳንን ጎብኝተዋል። ለመንግስት የሚዋጉ የታጠቁ ልጆችን በአይኔ አይቻለሁ። በተቃዋሚው ሪያክ ማቻር ስር በዴቪድ ያው ያውና በደቡብ ሱዳን ሀርነት ሰራዊት ስር በውትድርና የሚያገለግሉ ልጆችም አሉ። በቻድ በኩል ደግሞ አዎንታዊ ክስተት ታይቷል። ለዕድሜ ያልደረሱ ልጆችን በውትድርና በመጠቀም ተግባር ስትጠቀስ የነበረችው ቻድ ልጆችን ለውትድርና በመመልመል ተግባር ተመዝግባ ከነበረችበት የተባበሩት መንግስታት ድርጅት መዝገብ ተሰርዛለች። የቻድ መንግስት ልጆችን ለውትድርና አገልግሎት መመልመሉን ለማቆም ከሶስት ዓመታት በፊት ከመንግስታቱ ድርጅት ጋር ተፈራርሟል። ቻድ ለተባበሩት መንግስታት ድርጅት ሰላም ጥበቃ ኃይል ወታደሮች የምታበረክት ጠቃሚ ሀገር እንደመሆኗ መጠን ልጆችን ለውትድርና የመመልመል ተግባሯ በድርጅቱ ተልእኮ የመሳተፏን ጉዳይ አደጋ ላይ መጣሉ አልቀረም። ወደ ተከታዩ የትንታኔ ቅንብር ነው የምናልፈው። በሀገሮች ባለ ስምምነት መሰረት በአንድ አገር ተይዘው ወደ ሌላኛው ተላልፈው የሚሰጡ ሰዎች የስቃይ አያያዝ ወደሚጠብቃቸው አገር እንዳይሰጡ ዓለም አቀፍ ሕግ እንደሚከለክል አንድ የሕግ ባለሙያ ለአሜሪካ ድምፅ ገልጠዋል። ሰለሞን አባተ ዝርዝሩን ይዟል። በኢትዮጵያ መንግስት በሽብር ድርጅትነት የተፈረጀው የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ በትራንዚት ጉዞ ላይ ሳሉ የመን ዋና ከተማ ሰነአ ውስጥ ባለፈው ሳምንት ሰኞ ሰኔ 16 2006 ዓ.ም ተይዘው እስካሁን በየመን መንግስት እጅ እንደሚገኙ ግንቦት ሰባት ባወጣውና ሊቀመንበሩ ዶክተር ብርሃኑ ነጋ ትናንት ለቪኦኤ በሰጡት መግለጫ አስታውቀዋል። አቶ አንዳርጋቸው ለምን እንደተያዙ እስካሁን የሚታወቅ አንዳች ምክንያት የለም። ሊቀመንበሩም የሚሉት ይህንኑ ነው። የመን ባለስልጣኖች ለምንድን ነው ይህን ያደረጉት? በምን ምክንያት ነው? እስካሁን ለማንም የገለጹት ነገር፣ የራሳችን ጥርጣሬዎች አሉን፣ ግን በእርግጠኛነት እስክናውቅ ድረስ እዛ ውስጥ መግባት አንፈልግም። ጉዳዩን በጥልቀት ለማወቅ የተለያዩ ጥረቶችን እያደረግን ነው በጉዳዩ ውስጥ ገብቷል የተባለውን የእንግሊዝ መንግስት፣ የኢትዮጵያን ይመለከታቸው ወይም ያውቁ ይሆናል የምንላቸውን ተቋማት ተጠሪዎች፣ የየመንን መንግስት የተለያዩ አካላት ኤምባሲዎችን ጨምሮ ለማግኘት ጥረት እያደረግን ነው። ለማንኛውም ግን አቶ አንዳርጋቸው በዶክተር ብርሃኑ ቃል መሰረት ፍርድ ቤትም እስካሁን አልቀረቡም። እንዲያውም ምናልባት ቀደም ሲል የሽብር ክስ መስርታ የሞት ቅጣት ላስፈረደችባቸው ለኢትዮጵያ ተላልፈው ሊሰጡ ይችሉ ይሆናል የሚል ስጋት ከግንቦት ሰባት መሪዎች ይሰማል። ይህ ስጋት በሌሎች ደረጃዎችም እያየለ መጥቷል። ለመሆኑ በእንደዚህ አይነት ጉዞ ላይ ያሉ ሰዎች መብት እስከምን ድረስ ነው? በዩናይትድ ስቴትስ የሕግ ጠበቃውን አቶ ፍጹም አቻምየለህን አግኝቼ ሙያዊ ማብራሪያ ጠይቄያቸው ነበር። በዓለም አቀፉ ሕግ መሰረት እነዚህ የትራንዚት ኤሪያዎች የሚዳኙት በዓለም አቀፍ ሕግ ነው። አንዳንዴም የራሱ የአገሪቱ ሕግም እዛ ውስጥ ተፈጻሚነት ይኖረዋል። አንድ ሰው በትራንዚት ውስጥ እያለ ወደሚሄድበት አቅጣጫ የመሄጃ መግቢያ ፈቃድ ካለው ያ ሰው እንግሊዝ ሳይደርስበት ወደሚሄድበት ደስቲኔሽን የመሄድ መብት አለው። ወደ መድረሻው የመሄድ ማለት ነው፣ መቀጠል ጉዞውን። አዎ። እና አንዳንድ አገሮች ግን ይሄንን የዓለም አቀፉን ቦታ ወይም ቴሪቶሪ በራሳቸው ህግ ተፈጻሚነት እንዲኖረው የማድረግ ስልጣኑን ይወስዳሉ አንዳንዴ ግን ብዙ ጊዜ ይሄ የትራንዚት ኤሪያ ወይም የመተላለፊያ ቦታ በኢንተርናሽናል የዓለም አቀፍ ህግ ነው የሚዳኘው። ስለዚህ ማንኛውም ሰው እዛ ውስጥ እንግልትና ሌሎች ነገሮች እንዳይደርስበት ያው ያግዳል። በሌላ መንገድ ግን ያ ሰው እዛ ትራንዚት ውስጥ ያለው ሰው በዓለም አቀፍ ወይም በሌላ መንግስት የሚፈለግ ከሆነ ወይንም የዛን የሀገሪቱን ህግ ከጣሰ የአገሪቱ ጸጥታ ኃይሎች ወይም የፖሊስ ኃይሎች ያንን ሰው በቁጥጥር ስር የማስገባት መብት አላቸው። ከዛ በኋላ በእነሱ ህግ መሰረት ነው የሚዳኘው ማለት ነው። በእነሱ ህግ መሰረት እንግዲህ የፈጸመው ጥፋት ካለ ያ ጥፋት ተገልጾለት ፍርድ ቤት ቀርቦ የዋስና መብቱ ተጠብቆ ወይንም ሌሎች የጠበቃ መብቱ ዜግነት የያዘበትን ሀገር ኮንሱል የማናገር መብቱ እነዚህ እነዚህ ተጠብቀውለት በሀገሪቱ ህግ መሰረት ፍርድ ቤት የመቅረብና የመሰማት መብቱ እንዲጠበቅለት ይደረጋል። ይሄ እንግዲህ ያ ሰው የዛችን ሀገር ወደዛ ሀገር ሲገባ የዛችን ሀገር ህግ ከጣሰ ቪዛ ከሌለው ቪዛ አስፈላጊ ከሆነ ቪዛ ከሌለው ወይም ደግሞ እዛ ትራንዚት ውስጥ የሆነ ሌላ አይነት ወንጀል ከፈጸመ ኮርስ በሀገሪቱ ይዳኛል። ግን ወደ ሌላ ሀገር ለመተላለፍ የሚፈልግ ከሆነ ግን ብዙ ጊዜ ያው የዓለም አቀፍ ህግ ነው አፕላይ የሚያደርግ። እነዚህ ሰዎች ወደ አንድ ሀገር ገብተው አቶ አንዳርጋቸው እንደገጠማቸው አይነት ሁኔታ በሚፈጠርበት ጊዜ ፍርድ ቤት የመቅረብ መብታቸው እስከምን ድረስ ነው? እንግዲህ እነዛ ሰዎች ፍርድ ቤት የመቅረብ በሀገሪቱ በዛች ሀገር ጸጥታ ኃይል ከተወሰዱ በኋላ የፍርድ ቤት የመቅረብ መብታቸው የመሰማት መብታቸው፣ ጠበቃ የመያዝ መብታቸው፣ በዋስና የመለቀት መብታቸው በዛችው አገር ሕግ መሰረት ነው የሚዳኘው። ሌላው ነገር ደግሞ ለእንደዚህ አይነቱ ሰው ያ ሰው ዜግነት የወሰደበት ሀገር የቆንስል እርዳታ እንዲያገኝ ብዙ ውሎችና የዓለም አቀፍ ሕጎች አሉ ወይ ዜግነት ያገኘበት ወይም ደግሞ ከአንድ ሀገር የጥገኝነት ፈቃድ ጠይቆ በዛ መሰረት በዛ ወረቀት የሚጓዝ ከሆነ ደግሞ የዛ ሀገር ጥገኝነት የጠየቀበት እና የመጓጓዣ ወረቀት የሰጠው ፓስፖርትም ሆነ ሊሴፓሴ ወይም ትራቭል ዶክመንት የሰጠው ሀገር የዛን ሀገር ኮንሱል እንዲያናገር የሚፈቅዱ የተለያዩ የዓለም አቀፍ ውሎች እና የሁለትዮሽ ስምምነቶች አሉ። ስለዚህ እነዚህን ግንዛቤ ውስጥ ያስገባ ሂደት ነው የሚካሄደው ማለት ስለዚህ አሁን በየመን ጸጥታ ኃይሎች ከታገተ ወይም ከታሰረ በየመን ህግና ደግሞ ብሎም ደግሞ እንደየ ሁኔታው እንደታሰረበት እንደተያዘበት ሁኔታ ደግሞ የዓለም አቀፍ ህግ ሁለቱ ናቸው እዚህ ውስጥ የሚተገበሩት ምናልባት የጉዞ ሰነዶች መዛባት ወይም ችግር ተፈጥሮ ቢገኝ እንኳ ከጉዞ ሰነዶች ጋርና ፎርማሊቲ ጋር ተያይዞ ጥገኝነት መጠየቅን ወይም የስደት አስፈላጊ ሁኔታዎችን ማሟላት የመሳሰሉ የኢሚግሬሽን ሂደቶች ከመጀመራቸው ወይም ከመወሰዳቸው የዘለለ እርምጃ እምብዛም እንደማይስተዋል አቶ ፍጹም አክለው ጠቁመዋል። በብዙ ሀገሮች ጊዜያዊ እስራቶች ይታያል። አሁን ግንቦት ሰባትና ደጋፊዎቹ ያላቸው ስጋት የየመን መንግሥት አቶ አንዳርጋቸውን ለኢትዮጵያ አሳልፎ ሊሰጥ ይችላል የሚል ነው። ስለዚህ ጉዳይ ዓለም አቀፍ ህግ ምን ይላል? አሳልፎ መጀመሪያ ሁለቱን እንከፋፍላቸው አሳልፎ የመስጠት ጉዳይ በአለም አቀፍ ህግ በትክክል በብዙ ቦታዎች ላይ ተደንግቧል ብዙ ሀገሮችን ፈርመበታል አንድን ሰው ለሌላ አሳልፎ አንድ ሰው ቶርቸርን የሚከለክለው የአስራ ዘጠኝ ሰማንያ አራቱን አለም አቀፍ ህግ የፈረመ ሀገር በአውሮፓ አንድን ሰው አንድን ሰው ስኮል የኮንቬንሽን አገነስ ቶርቸር ቶርቸርን የሚከለክለውን የዓለም አቀፍ ህግ ማለት ነው ያንን የፈረመ ሀገር አንድን ሰው ቶርቸር የሚሆንበት እንግልት በደል ከፍተኛ የሆነ በደል የስቃይ የያዝ የሚፈጸምበት አገር መልሶ አይልከው ማለት ነው። ማለት በዚህ ኬዝ በዚህ ኬዝ ውስጥ ብናየው አንዳርጋቸው ኢትዮጵያ ውስጥ የሞት ፍርድ ተፈርዶበታል። አሁን ያለው የወያኔ መንግስት ፍርድ ቤት የሞት ፍርድ ፈርዶበታል። የመን ደግሞ የዛ የዚህ አሁን የተናገርኩት የዓለም አቀፉ ህግ ፈራሚ ናት። ስለዚህ በዓለም አቀፍ ህግ ብናየው የመን ያን አንዳርጋቸውን ለኢትዮጵያ አሳልፋ እንዳትሰጥ ግዴታ ውስጥ ገብታለች። ከኢትዮጵያ ጋር ሳይሆን ከዓለም አቀፉ ማህበረሰብ ጋር ማለት ነው። ስለዚህ በኢንተርናሽናል ህጉ በዓለም አቀፍ ህጉ መሰረት አሳልፋ መስጠት አይገባትም። በሁለተኛ ደረጃ እስከማውቀው ድረስ አንዳርጋቸው ለብዙ ዓመት አሁን ዜግነት ይኖረው አይኖረው አላውቅም፣ ግን ጥገኝነት ጠይቆ በጥገኝነት ነው ነበር የሚኖረው እስከ እንግሊዝ ውስጥ ማለት ነው። ስለዚህ የእንግሊዝ ሀገር ስደተኛ በደል ሊደርስበት ስለሚችል አሳልፈው ለኢትዮጵያ ህግ እንዳይሰጡ ወይም እንደዚህ አይነት የጥገኞችን አሳልፋ እንዳትሰጥ የመን ደግሞ የዓለም አቀፉን የስደተኞችን ውሉሉ ፈርማለች ማለት ነው። ስለዚህ በዚህ ሁኔታ በዚህ ኬዝ ጋር አንዳርጋቸውን አሳልፋ እንዳትሰጥ የዓለም አቀፉ ህግ ያስገድዳታል። ከዛ ውጪ ይህንን ከዚህ ካወጣ ነው ውጪ፣ ግን አገሮች እርስ በርስ ይዋዋላሉ። እኔ ጋር ወንጀል ከፈጸመ አሳልፈ እንድሰጥም የኔ ወንጀለኛ አንተ ሀገር ካለ አሳልፈ እንድሰጠኝ የሚል የሁለትዮሽ ውሎች አሉ በየሀገሩ ማለት ነው። ኤክስትራዲሽን ትሪቲ ይባላሉ። እንደዚህ አይነት ነገሮች አሉ። ግን ትልቁ ከነዚህ ከሁለትዮሽ ህጉ በላይ ያለው እነዚህ አሁን የጠቀስኳቸው ሁለት የዓለም አቀፍ ውሎች ናቸው እና እነዚህን የፈረሙ ሀገሮች አንድ እንደዚህ አይነት በደል የሚደርስበትን ሰው ከፍተኛ በደል ይደርስበታል ተብሎ የሚያስበው የሚታሰበውን ሰው በተለይ ደግሞ እንደዚህ ሳይሰማ ፍርድ ቤት ሳይቀርብ ጠበቃ ሳይቀጥር የሞት ፍርድ የተፈረደበት እንዳንዳርጋቸውን አይነትን ሰው የመን አሳልፋ መስጠት የለባት። የዓለም አቀፉ ህግ ነው የፈረመችው የመን የፈረመችው ዓለም አቀፉ ህግ ነው። ከአቶ ፍጹም አቻሜለህ ጋር ያደረግነው ቃለ ምልልስ ሙሉ ቃል በዌብሳይታችን ላይ ይገኛል። ከአቶ አንዳርጋቸው ጽጌ ሁኔታ ጋር ያሉ ጉዳዮችን በቅርብ እየተከታተል እናቀርብላችኋለን። አድማጮች አሁን የአሜሪካ የመዝናኛ ክፍለ ጊዜ ነው። ሰዓቱ የምሽቱን በቅርቡ ከዚህ ዓለም በሞት የተለየ አንድ ስምጥር አሜሪካዊ እውቅ የሙዚቃ ሰው ጥበባዊ ህይወት ታሪክ የምንቃኝበት ነው። አንድ አውሮፓውያን የዘመን አቆጣጠር በ1940 ዎቹ የጀምረው የሙዚቃ ህይወቱ አንድ አብይ ግብ ይዞ የዘለቀ ነበር ማለት ይቻላል። የፒያኖ ተጫዋች፣ የሙዚቃ ደራሲ እና አቀናባሪው ሆራስ ሲልቨር በሙዚቃዬ ሰዎች ሀሳባቸውን እንዲያረቁ ማድረግ ነው ጥረቴ ነው ያለው ሆራስ ሲልቨር። ሆራስን የሰማችሁት እንደ አውሮፓውያን የዘመን አቆጣጠር በ1981 ዓ ም ከጃዝ ሙዚቃ ጸሐፊና የፎቶግራፍ ጥበብ ባለሙያው ባብ ራዘንበም ጋር ባደረገ ህይወት ታሪኩን የዳሰ ሰፊ ቃለ ምልልስ የተናገረው። ራዘንበም በበኩሉ በቅርቡ ከሲልቨር ሆራስ የሙዚቃ ህይወት አብይ ገጾች እያገላበጠ ባስተወሰበት አስተያየቱ የኬፕ ቨርዲ ተወላጅ የሆኑት አባቱን የአሜሪካ ስደት መነሻ ያደርጋል። They used to throw uh, parties uh, for the family, you know, on on Saturday afternoons. People would come over and play the music that they grew up music with. Uh, they, ye they ye to on. Here's one of his best known compositions, Senor Blue. የአሜሪካ ድምፁ የጃዝ ሰዓት የተባለው የሙዚቃ ፕሮግራም የቀድሞ አዘጋጅ ዊሊስ ኮኖቨር ዛሬ እርሱን በሕይወት የለም። በፕሮግራሙ ሲኞር ብሉዝ የተባለውን የሲልቨር ሆራስን ዜማ ሲያስተዋውቅ ነበር የሰማ ነው። ሆራስ ይህን ዜማውን እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ.ም ኒውፖርት በተባለ ስፍራ በተካሄደ የጃዝ ሙዚቃ ትዕይንት ላይ ነበር የተጫወተው። ሆራስ የተዋጣለት የፒያኖ ተጫዋችውን እንጂ በመላው የሙዚቃ ሕይወቱ እጅግ ከፍተኛ አድናቆትና ፍቅር ያተረፈው በሙዚቃ ጸሐፊነትና አቀናባሪነቱ ነው። የተለያየ መሰረት ያላቸውን ሙዚቃ ወይም የሙዚቃ ስልቶች በልዩ ልዩ መንገድ ወስዶ ለጃዝ ሙዚቃ ስልት እንዲስማሙ አድርጎ የመቀመር ልዩ ችሎታ ተክኖ ነበር። ከዚህም ከዚያም በጥቂት ወስጄ የማዋሃድ ልምድ አዘወትራለሁ የሙዚቃ ሀዌን ስቆጥር አንስቶ አሁንም ጭምር ብሉዝና የጋስፕል ሙዚቃ አዘወትራለሁ። የላቲን ስልቶች ይማርኩኛል። የብሮድዌይ ሙዚቃዊ ድራማ ቅንብሮችንም አብዝቼ ይወዳለሁ። ረቂቅ ሙዚቃ ሌላው ፍቅሬ ነው ነበር ያለው። ራስ የሙዚቃ ህይወቱን የጀመረው በተወለደባት ከተማ ሃርትፎርድ ከኔትከት በክበብ ምሽቶች በመጫወት ነበር። የተመልካቹ አቀማመጥ ሲልቨር ለሚመርጠው ስርዓት ያለው አጫወት ባይመችም በሲልቨር የሙዚቃ እድገት ግን ቆልፍ ጥቅም ነበረው ይላል ራዘንበም ሲያስታውስ። የታወቁ ሙዚቀኞችን ወደ ምሽት ክበቡ ይጋበዙ ነበርና ነበር ያለው። ከነኝህም አንዱ የሳክስፎን ተጫዋቹ ስታን ጌትስ ነው። And our pen is a man called that are Bishitima to Ham Samet and Mishit Kakabu Bandegar, Beth Kabajinet, to chat with her. They would bring in named players. He just liked horses playing, and he said. የሆራስን አጫዋት በመውደዱ ከኔ ጋር መምጣት ትፈልጋለ ሲል ተዘዋውረው ወደሚያሳዩት የሙዚቃ ትዕይንት ጉዞ ጋበዘው። እናም ስድስት ወራት ለሚሆን ጊዜ አብረው ከቦታ ቦታ በመዘዋወር የሙዚቃ ዝግጅቶችን አሳዩ ነበር ያለን ቦብ። የሆራስ ከጌትስ ጋር ያደረጉት የሙዚቃ ትዕይንት ጉዞ በኋላ ታዲያ ከኒውዮርኩ እውቅ የበርድላንድ የጃዝ ክለብ የልምምድ ጥናት ማድረግ ጀመረ። አድማጮቼ የቴክኒክ እክል ገጥሞናል። ሙዚቃውን የመጨረሻ የመረጥነውን ሙዚቃውን ማጫወት አልቻልንም። የሆራስ ሲልቨር ታሪክ ታዲያ ዛሬም እያነጋገረ ከሳምንታት በፊት ሕይወቱ ቢያልፍም ሙዚቃዎቹን እያሳሙ ነው። አሁን ሙዚቃውን አርባዎቹ የጀመረውን የሙዚቃ ህይወቱን አንድ አብይ ግብ አድርጎ የዘለቀውን የፒያኖ ተጫዋች የሙዚቃ ደራሲና ቀናባሪ ሆራስ ሲልቨርን ታሪክ ነበር የተከታተል ነው። አድማጮች አሁን No world. My እንደወትሮው ሁሉ የብራዚሉን የሀይኛውን የዓለም ዋንጫ ውድድር ተንተርሶ የተቀናበረው ሙዚቃ ነበር የሰማችሁት። አሁን ደግሞ ከዚህ ከስቱዲዮ ወደምንጋብዛችሁ ሌላ ዜማ እንተላለፍ። አራዳ ይለናል ቁሳይ ተስፋይ አራዳ ረዘም ያለ ደቂቃዎች ልናጫውት ነበር ያሰብ ነው። የቴክኒክ አጋጣሚው እንግዲህ አጠር ያለ ይመስላል። አድማጮች ከምሽቱ ሶስት ሰዓት ላይ በ22 ና በ25 ሜትር ባንዶች ልንመለስ፣ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የጀመርነውን አሁንም አግኝተነዋል። ረዘም ያለውን ዜማ እናቀርባለን እያለኝ ነው። ድሬ ነው ታዲያ ዜማው። ወደ ጎሳዬ እንመለስና እንሰናበታለን። ከአራዳ ወደ ድሬ ተሸጋግረናል። ሁለቱም ዜማዎቹ ዘና እንደሚያደርጉ ተስፋ አድርጋለሁ። ክቡራትና ክቡራን አድማጮች ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የተጀመረው ዝግጅታችን እዚህ ላይ ያበቃል። ከምሽቱ ሰዓት ላይ በመደበኛው በ22 እና በ25 ሜትር ባንዶች እንገናኝ። ከልዩ ልዩ ቅንብሮቻችን ጋር መልካም ምሽት። አሁንም ከጎሳይ ጋር <laughs> © bf